እንደሚታወቀው ሀገራችን ደካማ የሚባል የጤና ስርዓት ያላት ሀገር ነች። ከዚህ በፊት በተለምዶ የተለያዩ እርዳታዎች ከውጭ ይመጡ ነበር። አሁን ያደጉትን ሀገሮች ብንመለከት ሀገራቸውን ዘግተው ራሳቸውን ለማዳን እየተረባረቡ ያሉበት ሂደት ነው ያለው እና ትሪዲ ፕሪንቲንግ ኮሚኒቲዎችን ሳይና ቴክኖሎጂን ሳይው ደግሞ ብዙ የሚሰሩት ነገር ራሳቸው ሴፍ እያደረጉበት ነው። እኛም ለምን ይህን ነገር ወስደን ራሳችንን ለምን አናድንም ከሚለው ነው የተነሳሁት። ጣል ተብሎ ለሚሰጋው ፈተና ከወዲሁ ተጨባጭ መላ ፍለጋ ከያዙት ውስጥ ነው የስሪዲ ፕሪንተር ቴክኖሎጂን በመጠቀም ለኮቪድ-19 መከላከያ የሚውሉ የሕክምና ቁሳቁሶችን በመሥራት ላይ ይገኛል። ለፈተና ጊዜ የዋለ ጥበብና አሳቢነት ይሏል እንዲህ ነው። ፋሩቅ ሙባረክ ይባላል። ወደ ወጋችን ልሰዳችሁ። ፋሩቅ ሙባረክ በቅድሚያ ለቅ አመሰግናለው። እንኳን ወደ ራዲዮ ሲሄድ በስቱ መስመር ብቃል እንኳን ድና። ለዚህ ውይይት መነሻ ይሆነን በቅርቡ እየሰራኸው ያለ ዚጋ እጅግ አስፈላጊ የሆነ ቁሳቁሶች በስሪ ዲ ፕሪንተር በተባለው ቴክኖሎጂ አማካኝነት እየሰራ መሆኑ ነው። ወደዚያ ዝርዝር ከመግባታችን በፊት ግን እስኪ ፋሩቅን አስተዋውቀን ስለ ራስህ ባጭሩ ግለጽልን። እሺ ፋሩቅ ሙባረክ እባላለሁ። በኢትዮጵያ አየር መንገድ ውስጥ ኤርክራፍት ኢንጂን ቴክኒሽያን ነኝ። በተጨማሪም ስሪ ዲ አርቲስት ነኝ። ኢትዮጵያ ኤርላይንስ ውስጥ ወደ አስር ዓመት አካባቢ ሰርቻለሁ። አመሰግናለሁ። ፋሩቅ ከመጨረሻው እንነሳ። ውይይታችን ምስሉ ላይ ነው የሚያተኩረው እና ቀደም ብዬ በመግቢያው እንደጠቀምኩት የኮቪድ አስራ ዘጠኝን ወረርሽኙን ተንተርሶ ብዙ ሀገሮች እጥረት ያለባቸው የፊት መሸፈኛ ጭንብሎች ለሕክምና ባለሙያዎች በእጅጉ ያስፈልጋቸዋል። እጥረት ግን አለ። ኢትዮጵያ አሁን የሚፈለግበት ሰዓት የሚጀምር ይመስላል። የምሙ ስርጭት ቁጥሮች ከፍ እያሉ እያየን ነው። መዘጋጀት ይጠይቃል። የስሪዲ ፕሪንተር አርቲስት ብለሃል ሁለት ነገሮችን ያያያዘ ነው። ስሪዲ ፕሪንተር የምህንድስና ቴክኖሎጂ አለ፣ ዲዛይን አለበት። ኢትዮጵያ ውስጥ ያን ያህል የተስፋፋም አይመስለኝም ነበር እና እስኪ ከስሪዲ ፕሪንተር ጋር ያለህን ትውውቅም እንዲሁ መግለጽልን። እሺ፣ ስሪዲ ፕሪንተር ጋር የተዋወቅኩት ኢትዮጵያ አየር መንገድ እየሰራው ያለ ነው ትሪዲ ፕሪንትድ ከሆኑ የሞተር እና የአውሮፕላን ፓርቶች ጋር በቀጥታ ግንኙነት ነበረኝ እና እነዚህ ትልልቅ ድርጅቶች እንደ ኤርባስ ጂኢ ትሪዲ ፕሪንቲንግ ማኑፋክቸሪንጉን ይጠቀሙታል በጣም እና ፓርቶቹ እኔ በምሰራበት ሰዓት ከእቃዎቹ ጋር እነካካለው አገኛቸዋለው እኔ ደግሞ ዝም ብዬ ጎንደር አደርጋለሁ እንዴት እንደተሰሩ እቃዎች እና ያንን ሳደርግ ትሪዲ ፕሪንቲንግ ምን እንደሆነ አወኩኝ ከዛ የበለጠ ለማጓጓው እና ማንበብ ጀመርኩ። ደን መፈለግ ጀመርኩ። ከዛ የተወሰኑ ትሪዲ ፕሪንተሮች ማምጣት ጀመርኩና አንድ ትንንሽ አምስት ፕሪንተሮች አሉኝ። እነሱን አምጥቼ በደንብ ቴክኖሎጂን አወቅኩት። ከዛ ደግሞ ዲዛይኒንጉንም እየተማርኩ ዲዛይኒንጉንም ለመድኩት። ከዛ አፕሊኬቢሊቲው በጣም ሰፊ ነው። የወደድኩት መስራት ጀመርኩ። ቴክኖሎጂ ቃላቶች ስላሉ በንግግር በልማድ እንጠቀማለን እና ለብዙ አገልግሎቶች የሚውሉ ለብዙ ጥቅም የሚውሉ ቁሳቁሶች ይሰሩበታል እያልከን ነው። ለተለያየ ነገር አገልገሉን እያልከን ነው። መልካም ፋሩቅ። ይሄ በኮምፒውተር የሚታገዝ የዲዛይን መስሪያና ቁሳቁሶች የሚፈጠሩበት ቴክኖሎጂ አዲስ ነው ማለት ይቻላል። ባለፉት ጥቂት ዓመታት ውስጥ በምዕራቡ ዓለም በጣም እየተስፋፋ ተፈላጊ የሆኑ ነገሮችን እጥረት ያለባቸው ልክ እንዳሁኑ ያሉ ሰዎች በምናባቸው ማሰብ የቻሉትን መስራት ይችላሉ እስከሚባል ድረስ ወሰን የሌለው የሚመስል ትልቅ አቅም አለው ተብሎ ይታሰባል። ነገር ግን እንደ ኢትዮጵያ ባሉ ሀገሮች ተጠቃሚ ለመሆን ቴክኖሎጂው አልተስፋፋም እና ምንም እንኳን በስራ አጋጣሚ ያትውቅ ቢፈጠር እንዴት አዳበርከው? አሁን የሰራሃቸውን ስራዎች ስንመለከት በዛ ውስጥ የቆየ ሰው የሚሰራውን ስራ የሚመስል ነው። በጥበቡ ገፋ ለማድረግ እንደሞከርክ ያስታውቃል እና በምን ራስህን ማስተማር ቻልክ? እንዴት ገፋበት? የር መንገድ በስራ አጋጣሚ ከምታየው ባለፈ ስሪዲ ተግባራዊነቱ በጣም ሰፊ ነው። የማይገባበት ቦታ የለም። ብዙ ቦታ ላይ ይገባል። እኔ መስራት ከጀመርኩ በኋላ አሁን የምናውቀው ይሄ የማምረት ሂደት ኢንፎርሜሽኖች ብዙ ጊዜ ኦፕን ሶርስ ናቸው፣ በደንብ ይገኛሉ። የኢንተርኔቱ ላይ በደንብ በሰፊው አለ እና መጀመሪያ ፕሪንተሩን ካመጣው በኋላ ለማወቅ የመረጃ መረብን በደንብ ስዳስስ ብዙ መረጃዎች አገኘው፣ ብዙ እውቀቶችን ሰበሰብኩ፣ ብዙ ቪዲዮዎችን ዩቲዩብ ላይ አየሁኝ። እነዛን ካየው በኋላ በደንብ እያንዳንዱ ነገር ሞክረው ነበር፣ ያየውትን ነገር እና ዓለም ላይ ደግሞ የትሪዲ ፕሪንቲንግ ግሩፖች ብዙ አሉ ኮሚኒቲዎች፣ እና እነሱንም ጆይን አረኩኝ። ሁሌ አዳዲስ ነገሮች ሲሰሩ አብሬ እየተከታተልኩ ሄድ ነበር። ከዛ ጋር ና ከትሪዲ ፕሪንቲንግ ጋር የተያያዙ ማንኛውም መረጃዎች አያመልጡኝም ነበር። እነዚህን ተጠቅሜ በደንብ ተማርኩት፣ ለመድኩት። በደንብ ደግሞ ፕሪንተሩን ሳገኝ ደግሞ እየሞከርኩ ራሴን በደንብ አሳደግኩበት። ራስህም በራስህ በሰፊው ያስተማርክ መሆንህን ያስረዳሃል። ቀደም ብዬ በመግቢያ የጠቆም እንዳደረግኩት በዚህ መሳሪያ አማካኝነት ዛሬ በሀገር ውስጥ እጥረት መኖሩን የተረዳኸውን የፊትን መሸፈኛ ጭንብሎችን ሰርተሃል። እንዲሁም ከዚሁ ኮቪድ-19 ወይም ኮሮና ቫይረስ ወረርሽኝ ጋር ተያይዞ ለሚከሰት በሽታ አጋዥ የመተንፈሻ አካል ኢትዮጵያ ውስጥ እሱም በጣም እጥረት ያለበት ነው በሚሰጥበት ጊዜ ያን እጥረት ለማቅለል ከአንድ በላይ ሰው አንድ ማሽን መጠቀም የሚያስችል ማገጣጠሚያ መሳሪያም ሰርተሃል። ሌሎች ሀሳቦችም እንዳለው ገልጸህልናል። እና እንዴት ወደዚህ መጣ እንዳልከው በስሪ ዲ ፕሪንተር የሚሰሩ ነገሮችን ራስን እያስተማርክ መስራት ይሄድ ከወር በተለይ የሕክምና ቴክኖሎጂን የሚመለከቱት በስፋት ትኩረት የሚሰጣቸው ናቸው። በውጭውም ዓለም ግን አንተ ምን ሱጋ አደረሰ አጋጣሚ እየቀሰቀሰው እድል የፈጠረበት ነገር ካለ ምንድነው? አሁን እንደሚታወቀው ሀገራችን ደካማ የሚባል የጤና ስርዓት ያላት ሀገር ነች። ከዚህ በፊት በተለምዶ የተለያዩ እርዳታዎች ከውጭ ይመጡ ነበር። አሁን ያደጉትን ሀገሮች ብንመለከት ሀገራቸውን ዘግተው ራሳቸውን ለማዳን እየተረባረቡ ያሉበት ሂደት ነው ያለው እና ምንም አይነት እርዳታ ወደዚህ የሚመጣ የለም። ስለዚህ በራሳችን ራሳችንን ማዳን መቻል አለብን ብዬ አስባለሁ እና ስሪዲ ፕሪንቲንግ ኮሚኒቲዎችን ሳይና ቴክኖሎጂን ሳይው ደግሞ ብዙ የሚሰሩት ነገር ራሳቸውን ሴፍ እያደረጉበት ነው። እኛም ለምን ይህን ነገር ወስደን ራሳችንን ለምን አናደንም ከሚለውን የተነሳሁት ከዛ ከኮቪድ 19 ጋር በተያያዘ ወደ አምስት ፕሮጀክቶች አሁን ስሪ ዲ ፕሪንቲንግን ተጠቅሜ እየሰራሁት ያለው አለ። አንደኛው ፌስ ሺል የፊት መሸፈኛ ጭንብል ነው። እሱ ጭንብል መጀመሪያ ሳምፕል ከሰራው በኋላ እዚህ ላሉ ሰዎች ሳሳይ፣ ለዶክተሮች፣ እንዲሁም በፌስቡክ ማህበራዊ ገጼ ላይ ስለቀው ብዙ ጥያቄዎች ይመጡልኝ ጀመር። የተረዳሁት ነገር ቢኖር ምንም አይነት አለመኖሩን ነው። እዚህ ሀገር መሸጫ የለም። ከውጭ የሚመጣውን ነው የምንጠብቀው። ያ ደግሞ እንደ ነገር ነው። ሁሉም ራሱን እያዳነ ያለበት ሁኔታ ነው ያለው። ስለዚህ የግድ ያ ነገር እዚህ አገር መመረት አለበት። እንደገና ደግሞ በትንሽ ኢምፖርት ብዙ ማምረት ትችላለና፣ መጀመሪያ የሰራሁት ይሄ የፊት ጭንብል ነው። ይህ ጭንብል ደግሞ በቀጥታ ከበሽተኛው ጋር ሊገናኙ የሚችሉ ከፊት ሆነው ይህን ነገር እየተዋጉ ያሉ የማህበረሰብ አገልግሎት የሚሰጡ ሰዎች፣ ከበሽተኛው ጋር ቀጥታ የሚገናኙ ሰዎችን የሚያግዝ በጣም አስፈላጊ እና የግድ መኖሪያ ያለበት መሳሪያ ነው። ፊት ጭንብል ስንል ቶሎ ፈጥኖ የሚመጣልን ማስክ አፍና አፍንጫ ይሄ መሸፈኛ ነው። ልክ አድማ በታኝ ፖሊሶች አጥልቀውት እንደሚሄዱት የሚመስል ውስጡ የሚያሳይ ከላይ ግንባር ላይ የሚገጠም አገጭ ላይ የሚታሰር ነገር ነው። ትንሽ አብራራልን፣ ግልጽ እንዲሆን በምስል ማሳየት ስለማንችል አድማጮች እንዲረዱ አድርግስ። በትክክል ጥሩ ምሳሌ ነው የሰጠው። ምንድነው ይሄ የፊት መሸፈኛ ጭንብል በሽተኛው በቀጥታ ቢያስነጥስ ወይ ቢያስል በጣም በቅርብ ርቀት ከበሽተኛው ጋር የሚገናኙ ሰዎችን ያን ያስነጠሰውን ቫይረስ ወይ ፍሉድ ሊሆን ይችላል ከፊት ለፊት በማስቀረት የሚሸፍንልን እይታን ብርሃን የሚያስተላለፍ ሆኖ እነዚህ ነገሮች ግን የሚያስቀር የፊት መሸፈኛ ጭምብል ነው። ከላይ ከጭንቅላታችን ላይ የሚታሰረው ነው። ከላይ ከፊቱ ረዘም ያለ ወደ አገጫችን የሚወርድ ፓርት ያለው በስሪዲ ፕሪንተር የላኛው ይሰራል። መሀል ፊት ለፊት ያለው ብርሃን የሚያስተላልፈው ፓርት ደግሞ በአካባቢያችን የምናገኘው እቃ ነው። ቪዲዮዎች ላይም ሌሎች ሀገሮች ስናይም ሁሉም ከፊት ያሉ ሰዎች የሚጠቀሙት እንዲሁም በተጨማሪ ሌሎችም በየሬስቶራንቶችም ምግብ የሚሰሩ ሰዎችም የሚያደረጉት መሳሪያ ነው። ከዛ በተጨማሪ ደግሞ በቀጥታ አፍና አፍንጫ የሚሸፈንባቸው አንዳንዶችም ትንፋሽ የሚያስተላልፉ ግን መከላከል የሚያስችሉ ባለውን ፊት የተለያዩ ቅርጾችም በቪዲዮ ምስልህ ላይ ተመልክቻለሁ። እስኪ ስለ እነሱም ነገር እነዚህ ደግሞ የአፍ ጭንብሎች ሲሆኑ ኤን ናይንቲ ፋይቭ የአፍ ጭንብል ይባላሉ። ምንድን ነው ለጤና ባለሙያዎች ነው የሚሆኑት። ሲል የማረግ አቅማቸው ከባድ የሆነ በደንብ አፋችን ላይ ሊገጠሙ የሚችሉ ከፊት ለፊታቸው ፊልተር ያላቸው የሚቀየር ፊልተር መታጠም የሚችሉ ናቸው። እንደዚህ አይነት ማስኮች ነው የሰራውት። የአፍ መሸፈኛ ጭንብሎች ማለት ነው። ከምንድን ነው የሚሰሩት? ለምሳሌ ቅድም ያልከው ኤን ዘጠና አምስት በመባል የሚታወቀው የአፍ መሸፈኛዎችም ከፍተኛ ጥረት የሚታይበት ነገር ግን በዚህ ሀገር ደረጃውን የጠበቀ ሕሙማን ወደ ሐኪማቸው እንዳያስተላልፈው የሚያስችላቸው የጭንብል አይነት ነው። ከሌሎች የጭንብል አይነቶች በአይነቱ ይለያል። ያንተ ምን ይመስላል? ከምንድን ነው የሚሰራው? በዛ ደረጃስ ስለመታየቱ እንዴት ነው የምታረጋግጠው? እንግዳይን፣ ፋሩቅ ፋሮቅ ሙባረክን አመሰግናለሁ። አድማጮች፣ ቃለ ምልልሳችን ካልተቋጨም ይሁን በድረገጻችንና በፌስቡክ ገጻችን ላይ እናኖራለን።